መዝናኛ ጠና ሽጥልኝ ውድ አድማጮች የዶቼቬሌ የአማርኛው ክፍል ውስጥ ነው የምንገኘው። ከሰይፉ ፋንታውን ጋር ነው። እንግዲህ እስቲ ሰይፉ እንዴት ብሎ እንደሚገባ አይዋለሁ። እዚህ ዶቼቬሌ ነው ያለው ው ጠያቂው ሲጠየቅ ይጨንቃል እንደዚህ ለካ። አንተ አንተ እንግዲህ ሁልጊዜ ሁልጊዜ ጠያቂ ነበርክ። አሁን ተጠያቂ ው። እንናዘዝ እስኪ። ጀርመን ላይ ቦል ላይ ነው ያለነው አድማጮች ከማንተ ገፍጦት ጋን ያለሁት በጣም በልዩ እንክብካቤ ዶቼ ቬሌ ተቀብለውናል። እናም እንግዲህ እናወራራለን። ምን ችግር አለ ደግሞ። እንግዲህ ዶቼ ቬሌ ከራይን ወንዝ አቅራቢያ ነው ያለው። በመስኮት ይታያል ሁሌ ትላለህ አንተም ከራያን ወንዝ አጠገብ ከሚገኙ ዴቼቨል ስቱዲዮ ትል ነበር ስመጣ፣ ግን ሳየው ይህንን አድማጮች ወንዝ ማለት ይከብዳል። ምክንያቱም ላሁ ላይ መርከብ ይሄዳል፣ መርከብ ይሄዳል። እኔም የማቀው የቀበናን ወንዝ ነው ወጥተን የምንዋኝበት እና ወንዝ ሲባል እኔ ጠበብ ያለች የሆነች ነገር ነው። እርግጣውን በቅር ደረጃ እንደ ራያን አይነት ታስቧል አዲስ አበባ ውስጥ ና መርከብ የሚጭን መርከብ ካለ በነገራችን ላይ ይሄዳል፣ ፈረንሳይም ብዙ አገር ነው የሚሄደው ያቆራርጠን በጣም ልዩ ቦታ ላይ ነው። እውነት ቦ እንደስ የምትል ከተማ ነች። ጸጥ ያለች ነች። አለ ጸጣው እንደ ጥሩ ነው። ለአንተ ሽማግሌ ቦታ ነው። አሁን ወደ ጥያቄ እየገባ ነው ማለት ነው። ሰዎቹ እንደምጠይቀው ታዲያስ፣ መነጽር ያደረግኮ መቼም ሽማግሌ የምትለው እንዳላመጣ ነው። አለ ላጥዋን ሸፈት እንዴ ይሞታል እንዴ? ዋው! አይ ጥሩ ነው። ከላይ ያደመጣችሁት አርቲስት ሰይፉ ፋንታውን እዚህ ቦን የሚገኘው ስቱዲያችን ተገኝቶ ካደረገው ቃለ መጠይቅ የተቀነጨበ ነበር። ለዓለም አቀፍ መገናኛ ብዙሃን የውይይት መድረክ ነው። ሰይፉ እዚህ ቦን የተገኘው እንግዲህ፣ ሰይፉ ወደ ዶቼ ቬሌ ስለመጣበት ምክንያትና ስለ ስራው ያዋየናል። አብራችሁ እንድትቆዩ ግብዣችን ነው። ዲያስፖራ ፍልፍሉ አቤት! ላሜ ቦራ ለሁለት አመት፣ ልክ ስትጠጋን የመጣ ወደዚህ። አዎ፣ ሩብ ጉዳይ፣ ሩብ ጉዳይ ለሁለት አመት። አዎ እህ እንዴት ነው? አሜሪካን ጭራሽ ከኦባማ ጋር ሁሉ ተጨባብጠ ፎቶ ተነሳ። የስራው ባህሪ እኮ የስራው ባህሪ ነው። እንደውም አሜሪካን ሀገር ጠይቋል ሁሉ ሲባል ሰማው። አዎ፣ ብዙ ሰዎች እንትን ብሏል። ልክ ነው። ጠይቅ ያለሁ ምንድን ነው የጠየቀው? ክፍት መሬት ካላችሁ ሰጥ ሰይፉ ከአመታት በፊት ከኮሜዲያን ፍልፍሉ ጋር በኢቢኤስ ዝግጅት ላይ ካቀረበው ቆየት ያለ የቴሌቪዥን ቃለመጠይቅ የተቀነጨበውን ነበር ያደምጣችሁት። በቀልድ የተዋዙ ቃለመጠይቆችን በሳምንታዊ ዝግጅቶቹ በማቅረብ የሚታወቀው አርቲስት ሰይፉ ፋንታውን ሰሞኑን ወደ ጀርመን ቦን ከተማ የመጣበት ዓላማ ዶቼ ቬሌና ኢትዮ ኤፍኤም 178ን በሚያገናኝ ጉዳይ ነው የመጣበት። ዋና ዓላማም ከኢትዮ ኤፍኤም እና ዶቼ ቬሌ ጋር የሚያገናኘው ነገር አለ። ኢትዮ ኤፍኤም የራሱ የሆነ ቅርጽ ያለው ነው፣ ዶቼቬሌ የራሱ ነው። እንደው እስኪ እንደው ለአድማጮቻችን ሁለቱን አስቀምጥልን። እንግዲህ የዶቼ ቬሌ ስልሳ ዓመት አዛውንት ነው። ኢትዮ ኤፍ ኤም የሁለት ዓመት ህጻን ልጅ ነው። ውህዱ በጣም ጥሩ ሆኗል። አሁን ኢትዮ ኤፍ ኤም በአብዛኛው ጠዋት ዜና አለን፣ ስድስት ሰዓት ላይ ዜና አለን። ይሄን ደግሞ በጣም ለስልሳ ዓመታት ስም የተከለና ብዙዎች አሁን ስለ ዜና ምርጫቸው አንደኛ ነው ነው የሚሉት ዶቼ ቬሌን ያለፉት 60 ዓመታት ተወዶ ተመርጦ የሚሰማ ጣቢያ ነው እና አንድ ላይ ሲሆኑ ውህድ መፍጠራቸው በጣም አስደሳች ነው። ውህድ ለዛን የጣፈጠው ተገናኘ ማለት ነው። ከዶይቼ ቬለ በፊት ዘፈን አለኝ ከዶይቼ ቬለ በኋላም የመዝናኛ የሳቅ ፕሮግራሞች አሉ። እዛ ውስጥ መግባቱ ለሰው እንዳማራጭ ነው እና በፊት ከነበረው የአድማጮች ቁጥር እንዲጨምር ብዙ አዳዲስ አድማጮች እንዳዲስ እንዲያውቁት ሆኗል እና የበፊቱም አድማጮች አሉ አዲስም አለ እና ዶቼ ቬሌ የኢትዮ ኤፍኤም ውህደት በጣም የሰመረ ነው ልልህ ነው። እንደው አድማጮች ግልጽ እንዲሆንላችሁ ውህደቱ ሲል ሰይፉ ምንድን ነው፣ እኛ የዶቼ ቬሌ ከዚህ የምናሰራጭው የአንድ ሰዓት ምርሃ ግብር አለ። እሱን በቀጥታ ልክ እዚህ በሚተላለፍበት ሰዓት እዛም ይተላለፋል። በሊንክ ነው የሚገባ። ያ ማለት ምንድን ነው እንግዲህ ልክ አንድ ሰዓት ሲል ዜና ሰዎች በሌሎች አማራጮች የሚያገኙትን ጣቢያ በኢትዮ ኤፍኤም ማግኘታቸው ጥሩ ሆኖላቸዋል። መኪና ውስጥ አድምጠዋል፣ ቤት ውስጥ አድምጠዋል። አያለፋህም። ሰይፉ እስኪ ወደ አንተ ስራ እንምጣ ና። እንግዲህ እዚህ ድረስ ከመጣ አይቀር ስለ አንተም ስራ ለአድማጮቻችን ማካፈል አለብን። ብዙዎች ያውቋል፣ መቼም ስለ አንተ ማብራራት አያስፈልገኝም። ኢትዮ ኤፍኤም እና የሰይፉ በኢቢኤስም አለ ከዛ በፊት የተለያዩ ስራዎችም ሰርተ ነው እዚህ የደረስከው። በጥበቡ ዘርፍ ላይ ብዙ ተንቀሳቅሳል። አንድ ኮሜዲም ሰርተ ነበር ይመስለኛል። ይፈልጋል ይፈልጋል ሰው እየፈለገ ነው ኮሜዲ ክፍል ሁለት እንግዲህ እንደገና ምንድን ነው እንግዲህ የመጀመሪያ ላይ ጋዜጦች ነበሩን፣ ሆሊውድ ጋዜጣ እንስራ ነበር ከዛ በኋላ 97 ነጥብ 1 ላይ አዲስ ዜማ ከዛ ደግሞ የቲቪ ሚውዚክን ረሳሁ የኢትዮጵያ ቴሌቪዥን ላይ እንግዲህ እነዚህን ነገሮች አንድ ላይ ስታስባቸው ላለፉት ሀያ አመታት ነው በኢትዮጵያ ሚዲያ ውስጥ የቆየ ነው እና በተለይ በመዝናኛው ዘርፍ ማለት ነው። ብዙ ውጣ ውረዶች አሉት፣ ብዙ ፈተናዎች አሉት። ያው ማዝናናት ከባድ ነው። አንዳንዶች አሁን ቀላል ስራ ይመስላቸዋል ግን ከባድ ነው። እንደውም አንድ ኔሾ ላይ ፍልፍሉ ያለው ነገር ልጅና ሚስቱን ይዞ መጥቶ ኢንተርቪው እያደረግኩት ምናምን በቃ መብራት በርቶበት ምናምን፣ ድንገት ከማል ለሚስቱ አየሽ አይደለ እንዴት የሰው ፊት እየገረፈኝ እንደማበላችሁ ማለ። እና እሱ ምናልባት የመዝናኛውን ኢንዱስትሪ አስከፊነት የሚገልጽ ነው። እና የሰው ፊት ያሳይሃል። ብዙ የቀን ቲቪ ፎርማት አለ፣ የምሽት አለ። እና ይሄ ከምሽቱ አንዱ ስለሆነ በዛ ነገር መጀመሪያ አካባቢ የጎረበጠው ብዙ ሰው ምድን ነው ፌዝ፣ በዛው ይል ነበረ። በኋላ ላይ እንግዲህ እንደ እግዚአብሔር ፍቃድ አሁን እንግዲህ እየተለመደ መጥቷል። ኃይሌ፣ እንኳን በሰላም ወደ ሰይፉ በኢቢኤስ እንኳን በሰላም መጣ። እስከ ያረፍ በል ችርስ፣ ችርስ። አይ ይሻሻልልኝ። አሁን ውሃ እኮ ያስፈልገኝ ትንሹ ከዚህ ሞቅ ያለ አይደል? ውሃ የሩጫነት ዘመኑ ላይ ችርስ። ለማንኛውም ሰይፉ በኢትዮ ኤፍኤም 107.8 ከሚያቀርበው የሬዲዮ ዝግጅት ባሻገር ሰይፉ በኢቢኤስ የተባለ የቴሌቪዥን አዝናኝ ዝግጅቶችንም በየሳምንቱ ያስተላልፋል። ይህን ዝግጅቱን በዩትዩብ ገጹ ላይ የሚመለከቱ ወደ 300 ሺህ ግድም ተከታታዮች አሉት። የግል ቴሌቪዥንና ሬዲዮ ጣቢያዎች ቁጥር እየጨመረ መምጣቱ እንደሚያስደስተው የገለጠው ሰይፉ ስራው ብርቱ ጣር ውረድ እንዳለበት ይናገራል። አሁን ብዙ ቴሌቪዥኖች አሉ ሀገራችን ላይ ብዙ ኤፍኤሞች እየመጡ ነው። የአስደሳች ነው። አንዳንዱን ያስከፋዋል። እኔ ግን እንደ መልካም አጋጣሚ ነው ማየው። ለምን ይከፋሉ? አንዳንዶች ይከፋሉ ማለት ተፎካካሪ መጣብ። አዎ በጣም ሲበዛ ገበያችን እናጣለን። በጣም የበዛ ነገር አንዳንዶች ነው፣ ሁሉም እያልኩ አይደለም። እንደውም አንድ የአሜሪካን እጂ ሁለት አበሾች ያወራሉ፣ በእድሜ ገፋ ያሉ እና ቡና ቤት ይሄ ቡና የት ስታርባክስ የሚባል ቦታ እና ጆሬን ጣል ሳረግ ምን ስራ እንዴት ነው፣ ምን ስራ አለ? በዲቪ እያመጡ የዘረገፏቸው እና የአሜሪካንን የሚያህል ሀገር በአመት አስር ሺህ ሰው ገብቶ እንዴት ስራ ሊጠፋ ይችላል? ለራስ የሚሰጥ እንደዚህ አይነት አንዳንድ ነው፣ ግን ብዙ ይህም ብዙ አይደለም። እና ልክ እንደዛ፣ አሁን ሚዲያው በጣም እየሰፋ ነው። እኔም ሁሌም አዳዲስ ነገር እውነቱን ለመናገር የኔን ላይፍ ስታይል ልንገር፣ ጠዋት የጠዋት ሰው አደለውም፣ እርግጥ ስነሳ ግን አምሽቼ ነው ማድረው። የሰው ልጅ ህይወቱ የሚቀየረው በጣም በቃ ጠንክሮ መስራት ነው ብዬ አስባለሁ። ስራው አንዳንዴ ምን ወሬ መፈለግ ምን ሰው ብሎ የሚያጣጥል ይኖራል። ትልቅ ነው። በቃ ስታጣራ ድካም አለው። ምላውራ ሶስቴ ማሰብ አለብህ። እንደዛም መሆኑ ፋውል መስራት አይቀርም። እንዴት እንዲህ ይባላል የሚለዋል ስነ ስራ ስትጅ ደግሞ ምን ነው አታዝናናንም እንዴ የሚላለ ለአዝናና ስትል ደግሞ ይሄ ኮቆም ነገር አያቀም የሚል ሰውዬ መጣባሃል። እና ይህን ሁሉ ነገር አልፈ ነው የምትሄደውና ብዙ ፈታኝ ነገሮች አሉት። ፋሲል ጨዋታ አዋቂ ነህ። ያው ዘፈኑ ላይ ታችሁታል። የተለያዩ ዘፈኖችን ነው ያየውን ነገር ዝም የማይል ነው እሱ እንዳለ ሆኖ፣ ወደ እስኪ ወደ አንተ ደግሞ ልምጣ። ጨዋታ በጣም ያውቃል ስላቸው። በጣም ከምቀርባቸው ድምፃውያን መካከል አንዱም እሱ ነው። ዘፈን ሲወጣ አለው ተቦርና፣ አብሮኝ የሚሰራው ተቦርና አብነት አጎናፍር ኤቢ ነው። ኤቢ ሲባል ጥሩ ነው። ኤቢ አብዱኪያር ደግሞ ኤቢዲ ነው እና

እንግዲህ ወደ ማጠቃለሉ ላይ ነን። ሰይፉ ከታች ከአማተር ቲያትር እንቅስቃሴ እስቲ ድረስ ለመድረስ ሰፊ ጊዜ ቢሆንም ብዙ ውጣ ውረዷለ። አንድ ሀ ዓመት እንግዲህ እስቲ ግማሹን እናድርገው ና የዛሬ አስር ዓመት ምን ለማድረግ አሰባለን? ተጨማሪ እንግዲህ ፕሮግራሙ ተጨማሪ ልጆች፣ አንድ ሴት አሁን በቅርብ እንጠብቃለን፣ ሌላ ወንድን ያለ ተጨማሪ አንድ ሴት ደግሞ አለች። አሁን ሶስተኛ ዓመት መጣ እና ጥንት አመታቸውን አሁን የመጀመሪያዋ ሶስት ሁለተኛ ሁለት አሁን የምትመጣዋ እንግዲህ አዲስ ነች። ስማቸውስ የማርያም ኖህ እና ለአዲሷ ደግሞ እንግዲህ አድማጮች ስም ያወጣሉ። ገና እየመጣች ነው እንግዲህ ተዘጋጁ ማለት ነው። አድማጮችን ከወዲሁ ቦኒት ልበላት ከዚህ አያይዘ ስላለው እዚህ ጀርመን ስለዚህ ከእግዚአብሔር ጋር እንግዲህ እግዚአብሔር ባለው ነው። እንግዲህ ሰው ያስባል ብዙ ጊዜ የምታስበውን ምላስ ሀይ ዝራው ይላል። እውነት ነው። በዛ መሰረት እንግዲህ እግዚአብሔር የሚያደርገውን እንጠብቃለን። እንግዲህ እኛም መልካሙን ሁሉ እንዲገጥምህ እንመኛለን። አድማጮች፣ ከኢትዮ ኤፍኤም መስራቾች አንዱ የሆነው ሰይፉ ፋንታውን ጋር ነው አሁን የተነጋገር ነው። እንደምታውቁት የሰይፉ በኢቢኤስ የተሰኘ ፕሮግራም አለው። ሰይፉ፣ እዚህ ስቱዲያችን ድረስ መጥተህ ለሰጠህን ቃለ መጠይቅ በዶችቬሌ አድማጮች ስም ከልብ አመሰግናለሁ። እግዜር ይስጥልኝ። አመሰግናለሁ እኔም